ፍትኬሳ ወትታሰይ ኵሉ ነፍስ ተሰብ ምስለ መላይት ሲብህዎ ለክርስቶስ ንጉስ ይጸርህ ወይብሉ ስብሀት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ስመሳሓረ ዘትካት ወነሰተ ምክሮ ለጸላይ ወሰጠጠ መጽሐፈ ዕዳሆም ለአዳም ወለሔዋን ወረሰ ሆሙ አጋዝያነ ዘተወለለነ በሃገረ ዳዊት መድኃኒነ ኢየሱስ ክርስቶስ ሳህል ይለነ ቅድስት